የባለ ብዙ ቀለም ሀሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በመተማ ዮሐንስ በኩል ጭነት ይዘው ወደ ሱዳን ሊሻገሩ ነው ስለተባሉ ተሽከርካሪዎች ጉዳይ ባለስልጣናትን ጠይቀናል። ጥይት ነው እስካሁን የምናውቀው ህጋዊ ፍተሻ የተደረገበት አይደለም ግን አይፈን የተወሰነውን ባየ ነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭሞባቸው እንዳለ ነው የአማራ ክልል ልዩ ሀይል የምዕራብ ጎንደር ብርጌድ አዛዥ ልዩ ሀይል ማለት ነው የሆኑትን ኮነሬል ሰለሞን አሻግሬን ነው የሰማችኋቸው ለመሆኑ በአካባቢው የሚገኘው የሀገር

የሰላሳ ሶስተኛ ክፍለ ጦር አንደኛው ብርጌድ ሻለቃ አዛዥ ሰው አገኛ ብጤናቸው ከሳቸው ጋር በተመሳሳይ ያደረግነው ቆይታ በምሽቱ ይሰማል። አምስት የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሀምዛ ገለጹ። ሜቴክ የሚያመርታቸው ናቸው። ያው በሆናችን መፈልቅ ሁላናቸው ሀገሮች ሊሸጥ ይችላል። ኢትዮጵያ ውስጥ ይችላል። ይሄ በሁላችን መሰረት የተሰሩ ነገሮች ነው። በአንዳንድ ጊዜ መከላከያ ሰራቸው ሳይሆን ለሀገር መገለ አስፈላጊ ጊዜ ይላለ ግን ህዳዊ መሆኑ ላይ እርግተኛው ሆነች። አሁን በዘንድሮ የከፍተኛ ትምህርት ተቋማት መግቢያ ፈተና ከፍተኛ ውጤት ያስመዘገበው ወጣትም አብሮን ያመሻል። ቅዳሜ ውድ ክረምት ደግሞ ሙሉ ከሰኞ እስከ ዓርብ መምህሮች በበጎ ፍቃደኝ ተሰባስቦ የሚገራ መምህሮች በጣም ረድተሆናል። እነሱ እዛ እንማራለን በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ ያ ሁሉ ተደምሮ ጋር አሪፍ ውጤት አምጥቻለሁ ማለት ነው። የሰማችሁ ተማሪ ብሩክ ዘውዱ ነው። ወደ ባህር ዳር አቅንተንም ከእርሱና ከቤተሰቡ ጋር ተጫውተናል። ከእነዚህ ጥንቅሮች በተጨማሪም ዛሬ ኦርቶዶክስ ክርስትና አማኞች ዘንድ የቡሄ ወይም የደብረ ታቦር በዓል እየተከበረ እንደመሆኑ በዓሉን ዘካሪ መሰናዶም አለን ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እናስደምጣችሁ። የመተማ ዮሐንስ አካባቢ መከላከያ አዛዥ ሳያውቀው ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የአማራ ክልል የምዕራብ ጎንደር ብርጌድ አስታውቋል። የብርጌዱ አዛዥ የሆኑት በመተማ ዮሐንስ የአማራ ክልል ልዩ ኃይል የምዕራብ ጎንደር ኮነሬል ሰለሞን አሻግሬ ስለ ሁኔታው ለአሜሪካ ድምጽ አስረድተዋል። ትላንት ማምሻውን ከስፍራው መውጣታቸው የተነገረው ፎቶግራፎች ሸራ የለበሱና ጭነት የያዙ ተሽከርካሪዎች በወጣቶች ተከበው አንዳንዶቹም ላይ ወጣቶቹ ተቀምጠውባቸው ይታያል እነዚህ ንብረትነታቸው የመከላከያ ሰራዊት ናቸው የተባሉት ከባድ ተሽከርካሪዎች በውስጣቸው ጥይት መጫናቸውንና በአሁኑ ሰዓትም በቁጥጥር ስር ሆነው ጥበቃ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ኮኖሬል ሰለሞን አሻግሬ ለአሜሪካ ድምጽ ተናግረዋል መኪኖቹ የተያዙት ትናንትና በቀኑ አምስት ሰዓት ካባቢ ላይ ነው የተያዙት ስድስት ሰዓት ካባቢ ዙረው አሁን ቁመውበት ከሚገኙት ከባቢ እንዲቆሙ ተደርጓል። አምስት መኪናዎች ናቸው። እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ፣ ህጋዊ የሆነ የሚታወቅ የሚል ነበረ እና በዋነኝነት ያስቆማቸው እና የያዛቸው ያወቃቸው ወጣቱ ነው የደረሰበት መረጃውን ኢንፎርሜሽኑን እና እንዲቆሙን ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው እና እንዲሄዱም መጀመሪያ ላይ ፈልገን ነበር ከላዩ ኢንፎርሜሽን ይሄዱ የሚልም ስለነበር በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለም እና የግምሩክ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም መከላከያ፣ ፌዴራል ሚኒሻው እና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም፣ የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ ሰው አይልም አንድም ችግር አልተከሰተም። አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን። ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህም መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል። መኪናዎቹ ኖርማሊ ዝም ብለው ህጋዊ በሆነ መንገድ ቢመጡ እና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል በጭቃ ተቀብቷል። አይታይም ነበር። እና እነዚህ መኪናዎች ምንድን ነው? ለምንድን ነው ታርጋቸው እንዲታይ ያልተፈለገው? የማንስ መኪናዎች ናቸው? ወዴት ነው የሚሄዱት? የሚል ጥያቄ ትን አስነሳባቸው። ወጣቱ በዛ ምክንያት ከዛ ይሄን መኪና ማጣራት አለብን ማየት አለብን ወደ ሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያበሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው። እንዲ ለምንድን ነው ጭቃ መቀባት ግሪስ መቀባት ያስፈለገው? ታርጋውን ለምንድን ነው ህጋዊ ከሆናችሁ ለምን ጊዜ በነጻ አትንቀሳቀሱም? ለምን ተብሎ ሲጠየቁ የነበሩት ፖለቲን ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተድበሰበት ሀሳብ ስለነበረው ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን የሰማው። ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛል፣ እና ከላይ ማለት ከየት ነው? ከመከላከያ ነው። ከዛ አሁን በምታደረጉት ማጣራት ሲያገኛቸው እኛ እንግዲህ እኔ ማውቀው ከላይ የምለው የልዩ ኃይል ማዘዣ ጣቢያ ባህር ዳር ያለው አለ እና ወዲያውኑ ለኔ ኢንፎርሜሽኑ እንደደረሰኝ ልዩ ሀይሉ ምክትል አዛዥ ኢንፎርም አደረግኩኝ። ልዩ ሀይሉ እስቲ ቆይ አጣርቼ እነግርሃለሁ አለኝ። የልዩ ሀይሉ ምክትል አዛዥ እዛ አጣርቶ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበረ። በኋላ ወጣቱ አለቅም ሲል ሲቆዩ ኢንፎርሜሽኑ ሲጣራ አይ የተጻፈላቸውም ደብዳቤ ትክክል አይደለም፣ የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤም አልያዙም። ስለዚህ መቃራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገው። እና በዛ ነው ምንድን ነው የጫኑት መኪኖቹ ተተኳሽ ነው መሳሪያ ነው፣ ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገበት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው። ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን ከመከላከያ ጋር አሁን ብቻ ሳይሆን፣ ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሰራን ነው። እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለ እነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ ነው የሆነበት። ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደ ማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለው። ለእነዚህ መኪናዎች አመጣል እዛ የመተማ አካባቢ ያሉ ወጣቶች አስቁመው ዘርፈውታል፣ ችግር ደርሷል የሚሉ ነገሮች ማህበራዊ ሚዲያ ላይ ያሉ እና እስቲ ግልጽ ያርጉልን። ወጣቶቹ ያደረሱት ጉዳት አለ፣ የዘረፉት ነገር አለ። እንደዚህ አይነት ነገር የለም፣ የተፈጸመም የለም። በእውነት ከሆነ ለመናገር እውነቱ ኦልሬዲ መውጫ ኬላው ላይ ግምሩክ ፍተሻ ያደርሰው ነበረ። እዛ ነው አስቆሞ ለሷቸው። በአጠቃላይ የነበራቸው መንፈስና አጠቃላይ የአመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው አብዛኛው ወጣቱ ነዋሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገ ወጥ ተግባር ለመፈጸምና የህገወጥ የህገ ወጥ ተባባሪም ለመሆን ዝግጁ አለ ነበር። ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱማ ህገ ወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ ሁኔታን ይፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ ሊቃጠል ሊዘረፍም ይችል ነበር። ይሄ ነገር አልተፈጸመም። ነገ መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባል አለ እዚህ ከባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ እርቀት ስለነበር ነ ተቆጣጠር ናቸው አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን ሚልና እንዲህ አይነት ነገር የሚጠበቅ አይደለም። ከእናንተ እናንተ ሌቦች ካልሆናችሁ ባል በቀር አብዛኛው ወጣት በስርዓት እና በሕግ ስለሆነ ንብረቱ እንዲያዝለ ያለ እናንተ ረፈዋል ናቸው ወዲያው አርፈዋል። ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም። ሰው በሚል ብቻ አቁመነዋል። የመተማ ዮሐንስ የድንበር አካባቢና አጠቃላይ ቦታው የዞን አስተዳዳሪው በሚመራው ጥምር ኮሚቴ ጸጥታውን ለመጠበቅ ከፍተኛ ስራ እንደሚሰራ የገለጹት ኮነሬል ሰለሞን አሻግሬ በዚህ ኮሚቴ ስር ያሉት የልዩ ኃይሉ ብርጌድ አዛዥ፣ የመከላከያ ብርጌድ አዛዦች፣ የፌዴራል ፖሊስ አዛዦች፣ የሚሊሽያ ፖሊስ አዛዦችና የሚሊሽያ ፖሊስ አዛዦችና ሌሎች የጸጥታ አካላት በጋራ ሆነው የሚሰሩበት ጥምር ኮሚቴ እንዳለ ኮሎኔል ሰለሞን አሻግሬ ተናግረዋል። የልዩ ኃይሉ ብርጌድ አዛዥ ነኝ፣ የዞኑ ጥምር ኮሚቴ ነኝ፣ የዞኑ አስተዳደር በዋነኝነት የዞኑ አስተዳደር ጥምር ኮሚቴ ብለዋል። በዚህ የዞን አስተዳዳሪ በሚመራው ጥምር ኮሚቴ ውስጥ የልዩ ኃይሉ ብርጌድ አዛዥ አለ፣ የመከላከያ ብርጌድ አዛዦች አሉ፣ የፌዴራል አዛዦች አሉ፣ እንደገናም ፖሊስ አዛዦች አሉ፣ የሚኒሻ ኃላፊዎች አሉ። እነዚህ የጸጥታ አካላት ሁሉ በጋራ በጥምር ሁነን ነው ስራውን የምንሰራው እንጂ በተናጠል እንዲያውም፣ እዚህ ከባቢ ላይ አሁን በምንሰራው ስራ በተናጠል የሚሰራ ስራ የለም። በጋራ ነው ስራውን የምንሰራው። አሁን ውጤታማ እየሆንም ያለ ነው። ሁሉ ነገር ከበር እየተደረገ ያለው በጥምር ስለምንሰራው ክፍተት የሚሰጥበት የለም። የከባቢውን ሰላም ደህንነት ለማረጋገጥ የጥምር ኮሚቴው አስፈላጊነት የታመነበትም ስለሆነ በዛ መንገድ መልኩ ስራችን አሁንም እየሰራን የምንገኘው በጥምር ነው። ስለዚህ ይሄ ጥምሩ አያውቅም፣ ምንም መረጃ የለውም ስለ እነዚህ መኪኖች። ጥምሩም አያውቅም፣ ራሱ የመከላከያ ዝነትማ ያለው አዛዥም አያውቅም። ይህን እርግጠኛ ሆኜ ነው የምነግርሽ። አያይዘውም ስለነዚህ ወደ ሱዳን ሊያልፉ ነው ስለተባሉት የጭነት መኪኖችም ሆነ ጭነቱ የሚያውቁት ነገር የለም ብለዋል። ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝና ወደዚያው ስልክ ደወልን። የሰላሳ ሶስተኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኛ ጠየቅናቸው። ስለ ጭነቱ ያውቃሉ ያል ናቸው

መኪና አመጣጣቸው ህገወጥ ነው። ግሪስ ተጠብተው ታርጋቸው የመከላከያ አርማ ባንዲራችን መለያችን አጠቃላይ የመከላከያ መኪና አይመስሉም። ስለዚህ ተለብ ተባልኩኝ። ይሰብ የማን የመከላከያ ነው የአጠቃላይ የሱዳን ነው እንዲታውቅ አልቻሉ መኪነትን ማለት ነው። ስለዚህ ተጠይቂያለሁ። ወረዳም ጠይቆኛል፣ ዞንም ጠይቆኛል፣ ክልልም ጠይቆኛል። ቅ ያለኝ አላቅ ብያቸዋለሁ አሁን መኪናው በቁጥር ስብሮ በቅን እየተጠበቀ ይገኛል ማለት ነው። ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ አያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል። እኔ ለምሳሌ ከወንዳዋ ጀምሮ እስ ጭልጋ ጨንቀል ባንኩላ የነበር ግኑ መጠና አሁን ተመጣው ጀምሬ ግን አሁን አርባና መኪናስ በዚህ በሰኔ ወር አብ ሄደዋል። አርባ መኪና ማለት ነው እሺ ሕግ የሆነ እውቅና ያለው እኔም ተነግሮኝ አጃይዘጥቼ በደንብ አድርገን ትክክለኛ የሆነ አይሳብርናል። እነዚ ግን ሕግ ወጥ ማመጣጣቸውም እውቅና የለኝም፣ አካሄዳቸውም ትክክልም አይደለም። ንብረቱን በተመለከተ በአሁኑ ሰዓት በጥምር በፖሊስ ጥበቃ ስር ሆኖ ማጣራት እየተደረገ ና በአጠቃላይ ከ ፌዴራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀነራል አደም መሀመድ የጦር ኃይሎች ኢታማጆር ሹም እንዲሁም ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻውን ደውለን ነበር። ሁለቱም ስልኮች አይሰሩም። እንዳገኝናቸው ተጨማሪ መረጃን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሀምዛ ገለጹ። የምዕራብ ጎንደር ዞን ምክትል አስተዳዳሪ ና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚኒቲዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል። ጽሆን ግርማ ዝርዝር አላት። መተማ ላይ የተያዙትና ተተኳስ ጭነዋል የተባሉት ተሳቢዎች የብረታ ብረት ና ኢንጂነሪንግ ኮርፖሬሽን ሜቴክ ያመረታቸውና በህጋዊ መንገድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሐምዛ ለአሜሪካ ድምፅ ገልጸዋል። ባያርፈ ሮብ እኔ መተማ ሂጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ ሌሎች ነገሮች ይኖሩታል የሚል ነበራቸው። ማየት ትችላላችሁ፣ እኛ ለህዝቡ ሲባል ምስጢር የሚሆኑ እንጂ ከህዝቡ ምስጢር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አተናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም፣ ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ዞ የተያየበት እንደሆነ ዛሬ ደውሮልኛል ያለው ሁኔታ ይህን የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ከቀናት በፊት ገልጸውልን ነበር። በተጨማሪም የጭነት ተሽከርካሪዎቹ ሰሌዳቸው በግሪስ የጠፋ ተገቢ ሰነድም የሌላቸው ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙትም በአካባቢው ወጣቶች መንገድ ተዘግቶ ካስቆሟቸው በኋላ ጥበቃ እየተደረገ መሆኑ ተገልጾልን ነበር። እንዲሁም ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው በአካባቢው የሚ የሚገኘው የመከላከያ ሰራዊት የሰላሳ ሶስተኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ኮነሬል ሸዋንገኝ አብዬ ገልጸውልን፣ አሁን ስለተያዙት አምስት ተሽከርካሪዎች ግን የሚያውቁት ነገር እንደሌለም ተናግረው ነበር። ይህንኑ ለኮርፖሬሽኑ ዳይሬክተር ብርጋደር ጀነራል አህመድ ጠቅሰን ጠይቀናቸዋል። ማንኛውም እንቅስቃሴ ከዚህ ጋር የተያያዘ ስናንቀሳቅስ ለመከላከያ ዋናው መስሪያ ቤት እናሳውቃል። መከላከያ በየቀጠናው እራሱ እየተነጋገረ ነው የሚቀባበለው። አጅሎ ሲሄዱ ከአዲስ አበባ ወደ ወዳና ሻገራል የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው መተማ እንዲወያይ እንድወያይ ያገኘሁት እንጂ መከላከያ ያውቀዋል። እና የኮሚኒኬሽን ጋፕ የፈጠረው ነገር አለ የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው እዛ ጫፉ ላይ ያለው ሰው አልደረሰውም በወቅቱ ይህን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ሕገ ወጥ አልነበረም። በመሰረቱ ይህም ተግባብተናል። ሕዝቡም ጋር ሆኑም ጋር ተግባብተናል። እዛ የነበረው የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻዋ ጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው ጀነራል አህመድ ጭነቱ ምን እንደሆነ ለማን እንደተሸጠ ዝርዝር ጉዳዩን በተመለከተ ያለውን የመከላከያ እንቅስቃሴ ለሀገርና ለሕዝብ ደህንነት ሲባል ይፋ ማድረግ ስለማይገባ ዝርዝሩን ከመግለጽ እንደሚቆጠቡ ገልጸው አሁንም ይህንን ማብራሪያ የሚሰጡት ሕዝብ ላይ ጥርጣሬ ስለተፈጠረ ነገሩን ግልጽ ለማድረግ ብቻ መሆኑን ተናግረዋል። በአጠቃላይ ግን አሉ፣ ሜቴክ የሚያመርታቸው ናቸው። ያው በሆናችን መሰረት ሁላናቸው አገሮች ይሸጥ ይችላል። ኢትዮጵያ ውስጥ ሊሸጥ ይችላል። ይሄ በሁላችን መሰረት የሚሰሩ ነገሮች ናቸው። አንዳንድ ጊዜ መከላከያ የሚሰራቸውን ነገሮች ሁሉ ነገር ገዘለ አስፈላጊ ዝግዝም ባላሉ፣ ግን ህጋዊ መሆኑ ላይ እርግጠኛ ሆኜ ነው ነገሮች አሁን። ዞሩንም መጠየቅ ይቻላል። ዞኑንም መጠየቅ ይቻላል። መኪናውን የሚያሽከረክሩት ሰዎች ተገቢ መረጃ አለመያዛቸው ከዚህ ቀደም መጠቀሱንም አንስቼላቸው ነበር። ይህ ያረጋት ችግር እንደሆነ ማስረጃ እንዳላቸው በማስረጃ መሰረት ቼክ እንዳደረጉ አሁን ስለተረጋገጠ ደግሞ ብትጠይቂያቸው ራሱ የሆነው ማስረጃ ነበር የተባለው ነገር ከተጻፈው ነገሮች ምንም አላገኙም። ስለዚህ ስሜት ስለነበረ ይመስለኛል ለአንዳንድ ጊዜ በስጋት ያልሆነ ነገር እንዲያስቡ ያደረጋቸው ይመስለኛል እንጂ መረጃው እንዳለ ተማመን ነው። ሰነዱን አሁን ብጠይቅም ዞኑ አዋይቸዋለሁ እንደሚልሽ እርግጠኛ ነኝ። ያን ግን በትክክል የተናገሩ ብዙ ሰዎች አሉ። ብርጋዴር ጀነራል አህመድ ባሉት መሰረት ወደ ዞኑ ተመልሰን ከዚህ ቀደም ያነጋገርናቸውን የምዕራብ ጎንደር ብርጌድ አዛዥ ኮነሬል ሰለሞን አሻግሬን ጠየቅናቸው። እርሳቸውም ምርመራው መጠናቀቁንና መረጃን በተመለከተ ግን በአንድ መንገድ ይውጣ በሚል ስምምነት ላይ በመድረሳቸው ምርመራውን በዋናነት ሲመሩ የነበሩትን የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳሌን ጣሰውን አገናኙኝ። በኛ በኩል መጀመሪያ ላይ ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢ እና ትክክል ነበር ብለን እናምናለን። አምንም እንዲጣራ ወስነናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሬስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን በማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት አይደለም በሀገር ውስጥ

አይተሞች ብቻ ናቸው ሚል እምነት ይዘን አራት አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይህም አራቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው በኢሚግሬሽን የተጻፉ ደብዳቤ እና ለሁለተኛ ወገን ለአጎራባሽ አገራችን የሚሄድ እቃ የተረካቢ ጽፍ የጻፈባቸው ደብዳቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ለመገኘታቸው በአሁን ከጥንታለ ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ፣ ዶላር ይኖራል። እኒህ ያስተሳሰ ስለነበር ይሄ አለመኖሩን አረጋግጠን በጋራ እንደነበሩ አሽገር ካለጎዘን ተፈራርመን ዋለት ናንድ በዛሬው ዕለት ለህዝብ የወከለው ኮሚቴና እኛም ኔ ሰብሳቢነት ህብረተሰቡ እንዲጠራርገን ሆኖ እስከ አንድ ሺ በላይ እንዲገኝ በማድረግ የተገኘውን ይፋ አርገናል። አቶ ደሳለኝ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር በተደረገው ምርመራ ጭነቱ ህጋዊ የተጓጓዘውን በህጋዊ መንገድ መሆኑ ተረጋግጧል ብለዋል። ዛሬ እንግዲህ የዘጋቢዎቻችን መስኮት ዘንድሮ ከፍተኛ ትምህርት መግቢያ ፈተና ላይ ከፍተኛ ውጤት ያስመዘገበ ወጣት ነው የሀይሌ ገብረስላሴ አየለች ደገፉ መታሰቢያ ትምህርት ቤት ተማሪ የነበረው ብሩክ ከሰባት መቶ ከሚያዘው ፈተና ስድስት መቶ አርባ አምስት በማምጣት ከመላ ተፈታኞች ቀዳሚ ሆኗል ውጤቱ የራሱ ብቻ ሳይሆን ደግሞ መላ ቤተሰቡንም አስደስተዋል። እናቱ ወይዘሮ ኤልሳቤጥ ጥላሁን ልጄ የዘመናት ደሞዜን የከፈለኝ ብለዋል ለአሜሪካ ድምጽ ሲናገሩ። አስቴር ምስጋናው ከብሩክ እና ከእናቱ ጋር ቆይታ አድርጋለች። አጣብቀዋሉ ማለት ሬንጅ ነበረው ሬንጅ ውስጥ ነው እና ደስተኛ ይህንን ውጤት ለማምጣት የትምህርት ዝግጅት ምን ይመስል ነበር? ያጠናን ስልትህስ? ያው እንግዲህ እንዳልኩሽ ከጀምሮ የሀይሌ ትምህርት ቤት የተማርኩት ያው ከሃይስኩል ጀምሮ ብዙ ጊዜ አላማው ጥሩ ካምፓስ መግባት ነው። ስለዛ ለ አስራ ሁለት ከመጀመሩ ጀምረን ከአስር እንደጨረስን ጀምረን ሰርተናል። እኔም ጓደኞቼ በተጨማሪም ደግሞ በባህር ዳር ከተማ እንግዲህ ባህር ዳር ነዋሪዎች ያውቁታል። በሰርሰ ትምህርት ቤት ቅዳሜ እሑድ፣ ክረምት ደግሞ ሙሉ ከሰኞ እስከ ዓርብ መምህሮች በበጎ ፈቃደኝ ተሰባስበው የሚገራር መምህሮች በጣም ረድትሆናል። እነሱ እዛ እንማራለን። በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ ያ ሁሉ ተደምሮበት ያው ከእግዚአብሔር ፈቃድ ጋር አሪፍ ውጤት ንትቻለ ማለት ነው። ግን የተለየ ያጠናን ዘዴ አለኝ ማለት አልችልም። ብዙ ጊዜ አመሻል፣ ጠዋት መነሳት አልወድም ቡና አልጠጣም። እንደሚያስበው ግን በጣም ተጨናነቅ አላለ። ብዙ ጊዜ ፊልም እያየሁ የተዝናነ ከጓደኞቼ ጋር እየወጣሁ ግን መነበብ መጨረስ ያለባቸው ሰብጀክቶች በጊዜው እንዲያልቁ የተቻለኝን ጥረት አድርጊያለሁ። የአደሞ ተሳክቶ ጥሩ ውጤታ ምጠዋል ማለት ነው። ፊዚክስ በጣም ወዳለሁ፣ ማትስ ወዳለሁ፣ ባዮሎጂን ወደዋለሁ። ያው ግን ፊዚክስ እንደዚህ ማትሪክ ላይ የ50 ጥያቄ ስለሆነ በሁለት ስለሚታጠፍ እሱ ላይ በጣም ሰርተናል። ማለት ኤክሶቻችን በሁለት ስለሚታጠፉ ብዙ ውጤታችን ዝቅ እንዳይል ፊዚክስን ብዙ ጊዜ ገለንበታል ማለት ነው። አፕቲቱድ ከባድ አልነበረም ብዬ አስባለሁ። እንዴት እንደዚህ ዝቅ ያለ ውጤት እንደመጣ እኔ አልገባኝ። አንተም ዝቅተኛ ውጤት ነው የመጣው? እኔ አመጣሁ አለኝ ወደ ሰማንያ ዘጠኝ አካባቢ ነው የመጣው። የእኔ አሪፍ ነው ግን የብዙ ሰዎች የጓደኞች ጎበዝ የምንላቸው ሰዎች ወደ ሀያ ቤት፣ ሰላሳ ቤት ነው። እንዴት እንደመጣ እሱ ያላውቅ። አባት ታዋቂ ሰዓሊ ነው በባህር ዳር ከተማ ዘንጉባይ በጣም ታዋቂ ሰዓሊ ነው። እስኪ ስለ አባት ነገር አባቴ እንግዲህ እኔ እራሴ በ1 ዓመቴ ነው ህይወቱ ያለፈው እና ሰው እስከሚነግረኝ ድረስ አርቲስት ዱባይ ላይ በባህር ዳር መጀመሪያን በደብረ ማርቆስ የመጀመሪውን የጎዳና የስላውደሪ ያሳየ ሰው ነው። እስከምናውቀው ድረስ በጣም ጎበዝ ሰዓሊ ነበር። ጥሩ አባት ነበረ። በጣም ላይክ ብራይት ማይንድ ካላቸው ሰዎች አንዱ ነው ማለት በስዕል ብቻ አይልም። በሙዚቃ በድርሰቱ፣ ቅርጻቅርጽ የሚሰራ ነበረ እና ላይክ ዳይናሚክ መሆንን ከእሱ ያዩ ይመስለኛል። ማለት በሁሉም ነገር አንድን ነገር ብቻ ለመውደድ ፍሌክሲብል ነገር ነው። ብዙ ነገሮች ላይ መሆን እንደሚቻል ያሳየኝ ሰው ነው እና ቢኖር እንደሁም የተሻለ ውጤት አመጣለ ያስባል። ወደ ከፍተኛ የትምህርት ተቋም እያለፍክ ነው እና ቤተሰቦችና ስጋ ነው የምትኖረው፣ በምን አይነት ኑሮ ነው የምትኖረው? ለወደፊት ውስጥ እንደው በጥሩ ሁኔታ ትምህርትህን ለማስቀጠል የሚያስችል ሁኔታዎች ምቹ ናቸው ወይ? ያው እንዳልኩሽ አባቴ በአስር ዓመቴ ነው ሕይወት ያለፈው። ሳሊን የነበረው እናቴ የቤት እመቤት ናት። ከዛ ጊዜ ጀምሮ እንግዲህ እስከዛሬ ድረስ ዘጠኝ ዓመት ማለት ነው። ራሷ ያው በቤት መቤትነት ቢሆንም የቤት ክሬዎችን እንደገና ከዘመድም እየረዳን ምን እያልንም እስካሁን ደርሰናል። ከዚህ በኋላ ያሉን ደግሞ እንግዲህ እግዚአብሔር ያውቃል። ያው በምንችለው መጠን ነገሮችን ለማመቻቸት እንሞክራለን። ሀይሌ ትምህርት ቤት ነው ምትማረው። ሀይሌ ደውሎልኝ ነበር። አዎ ደውሎልኝ ነበር። በሚገርም ሁኔታ ጠዋት እንኳን ደስ አለ ብሎኛል። ከዚህ በፊትም የእኔ እህት እዛው ነው

ብዙ ጊዜ ሀይሉ ተማሪዎቹ ሲመረቁ ይገኛል። አዎ በየአመቱ ይገኛል እና ፎቶግራፍ አብሮ የመነሳት እድልስ አልነበረ እህቴ ኬጂ ሁለት እያለች ልትመረቅ መጥቶ እኔ አልክሽ ተደስቻል ፎቶ አንድ ማስታወሰ ከሱ ጋር አሁን፣ በሚቀጥለው ዓመት ወደ ዩኒቨርሲቲ ለሚገቡ ተማሪዎች ምንድን ነው የምትመክራቸው? ከአንተ ምን ተሞክሮ ይውሰዱ? ብዙ ጊዜ እንደምለው ማለት ተማሪዎች ማለት የሚፈልጉ ጥሩ ውጤት አመጣ ማለት የሚፈልጉ ከሆነ የዩኒቨርሲቲ ኢንትራንስ ኤግዛም ጥረትን ነው የሚጠይቀው። ስለዚህ በደንብ መስራት ነው ያለባቸው እና ደግሞ ግባችሁን ማስቀመጥ አለባቸው። እንኳን ደሳለት እንኳን አብሮ ደሳለን። አመሰግናለሁ። እስቲ ስሞትን ይግለጹልኝ። ስሜ ኤልሳቤጥ ጥላውን አግደው ይባላለሁ። የብሩክ ዘውዱ ባይሌ እናት ነኝ። ከመጀመሪያው ጀምሮ ከነንሰሪ ጀምሮ ብሩክ ተሸላሚ ተማሪ ነው። ሁሌም ያንን ሲያመጡ የዓመቴን ደሞዜን ከፈላችሁ ነው የምላችሁ። በቃ እኔ ስጦታይም ሁሌ ዶርማቸው ያለው መጽሐፍ ነው ላይብረሪ ነው የሚመስል መጽሐፋቸው። ሁሌ የምገዛላቸው እሱን ነው። ማወርሳቸውም ነገር ስለሌለኝ ያለኝን ከፍዬ ዋጋ ከፍዬ ትምህርት ነው ማስተምራቸው፣ ሰው እንዲሆኑ። ሁሌም የምነግራቸው ደግሞ የምነግረው ሰው እንድትሆን ነው። ሰው መሆን ገንዘብ በማንኛውም መንገድ ልታገኝ ትችላለ፣ በአቋራጭ ነጋዴ ሆነ በአቋራጭ ሌላ ነገር ሆነ። ግን ሰው የሚሆነው ሰው በአእምሮ ሲያድግ ነው። በቃ እኔ ትምህርት የሰብዕና ዋና ነው ብዬ ነው የማስበው። ትልቋልቼ ያለችው አሁን ጎንደር ሶስተኛ ዓመት ሜዲሲን ተማሪ ነች። በጊዜው እሷም የትምህርት ቤቱ ሰቃይ ሆና ነው የጨረሰች። አምስት ሀምሳ ስምንት ነበር ያመጣችው። ጊዜያቸውን እንደ መዝናኛ ነው የሚያስቆጥራቸው። ስራ ልብስ አጥባብሮ ያጥባሉ፣ ያግዙኛል። ቤት ውስጥ ስራ ሰራተኛ የለንም። እኔ ነኝ የቤቱንም ስራ እሱንም ማኔጅ ማድረግ እኔ ስለሆንኩኝ ስራ እንደ ማንኛውም ብሩክም እንደ ማንኛውም ሰው ሰርቶ ነው ይሰራል። እኩል መውቀጥ ካለበት ይወቅጣል ስርጽ አድማጮች፣ እንግዲህ ዝግጅታችንን እያጠናቀቀን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁም ጋቢና ቪኦኤን ሃሽታግን ከፊት አስቀድማችሁ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14ን በመጠቀም ስልክ ደውሉ ና ለጋቢና ቪዮኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች እንግዲህ የዛሬው የጋቢና ቪዮኤ ዝግጅታችን እናጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማ ና የደንገረመው ነበርን። ዝግጅታችንን በማቀናበል ደግሞ ሞክቢል ያቤረው ነው የስርጭት መሀንዲሱ ጀስትን ሙዚቃውን በመክፈት ስርጭቱን በማስተባበር አብሮን ነበረ። መልካም ምሽት ደናደሩ